ትላንት በመኪናቸው ውስጥ ሞቶ የተገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ ቀብር ስነ ስርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴ አስታወቀ። ኢንጂነር ስመኘው በጥይት ተመተው መሞታቸውን የገለጸው ፌዴራል ፖሊስ እስካሁን ባለው ጊዜ ይፋ ያደረገው የምርመራ ውጤትም ሆነ የሰጠው ፍንጭ የለም። እስክንድር ፍሬው ዝርዝር አለው። የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ ሞት ማነጋገሩን በቀጠለባት የሀዘን ድባብ ጥላባት ኢትዮጵያ የቀብር ስነ ሥርዓቱ ዝግጅትም ቀጥሏል። በመስቀል አደባባይ በመኪናቸው ውስጥ ሞተው የተገኙት በጥይት መመታታቸውም የተረጋገጠው የኢንጂነር ስመኘው በቀለ አስከሬን የቆየው ለምርመራ በተላከበት በቅዱስ ጳውሎስ ሆስፒታል ነው። የመንበረ ጸባወት ቅዱስ ሥላሴ ካቴድራል ደግሞ የመጨረሻ ማረፊያው እንደሚሆን የቀብር ስነ ሥርዓቱን ለማስፈጸም የተቋቋመው ብሔራዊ አብይ ኮሚቴ አስታውቋል። ኮሚቴው ዛሬ ለጋዜጠኞች ባሰራጨው መግለጫ እንዳለው የቀብር ስነ ስርዓቱ የፊታችን እሁድ ሐምሌ 22 ቀን ከቀኑ በሰባት ሰዓት አራት ኪሎ በሚገኘው በዚሁ በቅድስት ስላሴ ካቴድራል ይፈጸማል። በቀብር ስነ ስርዓቱ ላይ ቤተሰቦቻቸው፣ ከፍተኛ የመንግስት ባለስልጣናት፣ የስራ ባልደረቦቻቸውና መላው ህዝብ ይገኛል ብሏል። ኮሚቴው ዛሬ ሊፈጸም ታስቦ የነበረው የቀብር ስነ ስርዓት ወደ እሁድ የተላለፈውም ለአንድ ታላቅ የልማት ጀግና በሚመጥን ሂደት እንዲታጀብ በመፈለጉ እንደሆነ አመልክቷል። ኢንጂነር ስመኘው ጆሮ ግንዳቸው አካባቢ በጥይት መመታታቸውንና መኪናቸው ውስጥም ሽጉጥ መገኘቱን የገለጸው ፌዴራል ፖሊስ አሟሟታቸውን እየመረመረ መሆኑን ትናንት አስታውቋል። እስካሁን ግን ይፋ የተደረገ የምርመራ ውጤት የሚሆን ሌላ ፍንጭ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።